እናቴን በጣም አሳዘነ ከስነ ጽሁፍ ልትለየኝ ያላደረገችው ነገር መጽሐፍቶች መደበቅ ጀመሩ መብራት አራት ሰዓት ሲሆን በግድ ታጠፋብኛለች እነሱ ከተኙ በኋላ እየተደበቅ ሻማ እያበራሁ አነብ ነበር አስራ ሁለተኛ ስደርስ የውበት ወጥመድ ወጥቶ ነበር እሱ ደግሞ የከተማ ሁሉ መነጋገሪያ ሆነ ማትሪክ እንደነገ ሰኞ ነው ቀኑት ይለኛል ለመውሰድ ማታ ቆይስ አንድ ገጽ እንደው አንድ ገጽ እያልኩ አልጨርሰው። እንዴት ማድረግ አልኩና በቃ እሱን አንብቤ ነጋ። በዛው ገባ ወይ ፈጠና ደሰት የበርካታ መጽሐፍት ደራሲ ነው። አራት የሐሳብ ወለድ መጻሕፍት፣ ሦስት የምርምርና ጥናት ወይም ሙያነክ መጻፎች እና የአራት የዓለም ታዋቂ የፍልስፍና የሥነ ልቦናና የሥነ ጽሁፍ አዋቂዎች የሕይወት ፍልስፍና የሚመረምር የጀርመኗ ድሬስደን ዩኒቨርሲቲ የኮምፒውተር ኔትወርክ መምህር እና ተመራማሪው ፕሮፌሰር ዋልተ ንጉሥ ዳርጌ ዶክተር ዋልተ ንጉሥ ዳርጌ ደርዝ ላለው የህይወት ወግ ተገናኝተናል። ከጌታ ዓመታት በፊት አይነተኛ የሚባለው ስራ ዙሪያ የመነጋገር እድል አግኝተን ነበር። በድጋሚ እንኳን ደህና መጣ። እንኳን ደህና ቆየ። አሉላ ስለጋበዝከኝ አመሰግናል። ዶክተር ዋልተ ንጉሥ በአንድ ልብህ የሳይንስ ሰው፣ በሌላው ደግሞ የሳይንሱን የምርምር ሥራዎችህን ያህል የኪነ ጥበብ ሰው በርከት ያለ መጽሐፍት የጻፍ ደራሲ ነህና፣ በጎልማሳ ዕድሜም ብትሆን አንተ ብዬ እንድንወያየ ነው አንተም የመረጥከው በቅድሚያ ስራዎችህን ላስተዋወቅ፣ ስምንት መጽሐፍት ነው የደረስከው አራት ልቦለድ ስራዎች በ205 ዓ ም የደረስከው የመጀመሪያው ዘ ዩኒክ ኤንድ ኪንግስ ዶተር በአማርኛው ጃንደረባውና የንጉሡ ሴት ልጅ በሚል ተርጉመነዋል። ከዚያ ከስድስት ዓመት በኋላ በ2011 ያሳተምከው የሙያንክ መጽሐፍ ፈንደሜንታልስ ኦፍ ዋይርለስ ሴንሰር ኔትወርክስ ዛሬ መደበኛ የትምህርት መማሪያ መሆን ጭምር የበቃ ነው። በ2016 ዓ ም የጻፍከው ኤርሚያስ በዚያው 2016 ዓ ም የታተመው ለመጀመሪያ ጊዜ የመነጋገር እድል የሰጠን መጽሐፍ ሪዝን reason for life የዓለማችንን አራት ታላላቅ ሰዎች ለህይወት ያላቸው አመለካከት ምን ይመስላል የሚለው ትልቁ ስራ ከአንድ አመት በኋላ የታተመው principles of ubiquitous sensing ሌላ ሙያ ነክ ስራ ነው 2017 ዓ ም በ2018 ፕሪግሪኔሽን የተሰኘው ሌላ መጽሐፍ አለ። እንዲሁም በ2021 የታተመው የመጀመሪያውን የቀደመው ስራህን መልሰ የጻፍከው ፕሪንሰስ መርሳቤል የተሰኘው መጽሐፍ ይገኙበታል። ከሚቀድመው ጥያቄ ብነሳ የሙሉ ጊዜ መምህር ሆነ፣ በተለይ የልብ ወለድ ስራዎች ይህን እነኚህም ሁሉ መጽሐፍት ለመጽሐፍ ጊዜው ኬት ተገኘ ለሚለው ምንድን ነው መልስ? ያው የምትወደውን ነገር ስትሰራ ቀን እየጠበቅ ወይንም ቀጠሮ ቀጥረህ አይደለም የምትሰራው። ከልብ ከወደድከው እና ራስህን ደግሞ ለዛ ነገር ካዘጋጀ ዲሲፕሊን ካደረግ በእያንዳንዷ ሰዓት በእያንዳንዷ ቀን ሁል ጊዜ ነው የምትሰራው እና በአመታት ደግሞ የነዚህ የሁል ጊዜ ስራዎች ጠረቅም ፍሬ ሆኖ ይወጣል። እንደዚህ ብዬ ነው የምገልጸው የኔን ስራዎች ሁል ጊዜ ስለምሰራ አንዱ በአንዱ ላይ እየገነባ አንዱ ሌላውን እያጠናከረ እያነጸ ስለሚሄድ ነው እነዚህ ነገሮች ወደ ፍሬነት የበቁት። በእርግጥ ሁሉንም ሰዓትን እንደምትጠቀም መረዳት ይቻላል። ከዚህ ሁሉ ከምርምር ስራዎችህም ልብህ ያለበት የሥነ ጽሑፍ ጉዳይም ተርፎ በመዝናናት መልክ አንዳንድ ነገሮችን ለማድረግ የሞከርክበትን ተመልክቻለሁ። እዚህ የምናውቀውን በረዶ የመሰለ ባለበት በአውሮፓና በአሜሪካ ተወልዶ ያደጉት በእርግጥ በቀላሉ የሚካኑት ጥበብ ቢሆንም ልጆችህ ሊያጠኑ ሊማሩ ሊለማመዱና በቀላሉ ሊያደረጉ ይችላሉ። አንተ በመጣህበት ከኮሌጅ በኋላ ባለ እድሜ የልጅነትና የታዳጊነት እድሜ ካለፈ በኋላ ሲመጡ ግን ፈጽሞ የማይቻል የሚመስለውን ጥበብ እንዴት አድርገህ እንደተማርክና እንደተካንክ እርግጠኛ አይደለሁም አድማጮች የማያዩትን የቪዲዮ ምስል እያየሁ ነው የምጠይቀህ የሆነው ነገር ምንድን ነው ሁለት ያላሰብኳቸው ግን አንዱ ሌላውን የረዳበት ነገር የሆነው ወደ ጀርመን ከመጣሁ በኋላ ዊንተሩ የበረዶ ጊዜ ሲመጣ በጣም አስቸጋሪ የሆነ ለሰውነት ብቻ ሳይሆን ለመንፈሳዊ ጤንነትም የለመድኩት አይደለም ሁል ጊዜ ፀሐይ እንዳለች ኢትዮጵያ ውስጥ ስትኖር ሁል ጊዜ ፀሐይ ያለች እና የዛ ሳይድ ኢፌክቱ ምንድን ነው? ጊዜ የሚለወጥ ጊዜ የሚቀየር አይመስልም። ጀርመን ስመጣ በሰመር ነው የመጣሁት፣ ነሐሴ ላይ በፈረንጆች በጋ ለኢትዮጵያውያን አድማጮች ቀረብ ለማድረግ እና በጣም አረንጓዴ ነው አካባቢው በሙሉ ህይወት የለበሰበት ጊዜ ነው። ከኢትዮጵያ ጋር ብዙ አልተለያየብኝም። ዊንተሩ ሲመጣ ወይንም የበረዶ ጊዜ ሲመጣ ግን ሁሉ ነገር ጭር አለ፣ ዛፎች ቅጠላቶቻቸውን ሰጡ። ህይወት ያለ አይመስልም። እና ከቅዝቃዜው በተጨማሪ ትልቅ መንፈሳዊ ድብት ውስጥ አስገባኝ። ጀርመን ብዙ እንደምቆይ ስላሰብኩኝ ይሄ ነገር እንዲህ መቀጠል የለበትም ብዬ አሰብኩ እና የመጀመሪያው ነገሬ ምንድነው እዚህ ከበረዶ ጋር መታረቅ አለብኝ። በቃ በረዶ ድር አለብኝ። የማይቀርልን እንግዳት በቀሳሞ እንደሚል የሀገራችን ሰው ይህን አሳመንኩት አምሮዬን። ሁለተኛው ስፖርት መስራት አለብኝ። በፈረንጆች አቆጣጠር ሁለት ሺህ ላይ ነው ወደ አውሮፓ የመጣሁት ኦልሞስት በረዶ ወራት ከገባ በአንደኛ ወር መሮጥ ጀመርኩኝ፣ ሬጉላርሊ በቃ ቢያመኝም ባያመኝም ስራ ቢበዛም ባይበዛም መሮጥ ጀመርኩኝ። በከፊል የዊንተሩን ችግር ይሄ ሩጫው እንድቋቋመው ረዳኝ። ከዛ ሁለት ሺ አስራ አንድ ላይ የሳይንቲፊክ ንግግር እንዳረግ ስዊትዘርላንድ ክሎስተር የምትባል ትንሽ ከተማ ውስጥ ተጋብዤ ሄድኩኝ። እዛ ሲሄድ ጊዜው የበረዶ ጊዜ ነው። በጣም በጣም ስዊትዘርላንድን የምታውቁ ሰዎች ካላቸው በተራራዎች የተሞላች ሀገር ናት። በአልፕስ ተራራዎች የተሞላች ሀገር ናት እና በጣም አስደናቂ ነው እና ከመልክም አመጥሩ ከበረዶ ጋር በጣም ባላሰብኩት ሁኔታ ፍቅር ያዘኝ። በጣም ወደድኩት። እኔም በልጅነቴ የአንቻሮ በምትባል ተራራማ አካባቢ ነው ያደግኩት። ምናልባት ያ የልጅነት ስሜቴም ረድቶ ይሆናል ለዚህ ፍቅር። ስለዚህ በቃ ያንን ያንን ጸጋ፣ ያንን ውበት የግሌ ማድረግ ፈለግኩኝ። አንደኛው መንገድ እስኪኝ መማር ነው። ጥሩ ነገሬ፣ ነገሮችን በቀላሉ መማር እችላለሁ። ህመምን መታገስ እችላለሁ። ስለዚህ ከስኪ ጋር ያኔ የተዋወቅኩኝ በቃ ከዛን ጊዜ ጀምሮ በየአመቱ ወይ ስዊትዘርላንድ ወይ ኦስትሪያ እየሄድኩኝ አሁን ደግሞ መጀመሪያው ሁለቱ ልጆችን በጣም ጎበዞች ናቸው። በበረዶ በምንሸራተት ከእነሱ ጋር በየአመቱ እየሄድን እንሸራተታለን። ይሄ ነው ታሪኩ። ግሩም ነው። ለየት ያሉ ነገሮችን የምታይበትን ደግሞ ለምትወደውም ጊዜ የምትሰጥበትን ያሳያል በሚል ያነሳሁት። የአራት ልጆች አባትነህ ቀደም ያነሳኋቸውን ስራዎች እነኚህን ሁሉ የቤተሰብ ኃላፊነቶች ይዘህ ነው የምትሰራው። ለአድማጮቻችን ጥሩ ምሳሌ የሚሆን ይመስለኛል። ወደ ሌላ ጭብጥ ልሻገር። በቀደምት ጸሐፍት የፍልስፍና የሥነ ልቦናና የታሪክ ሰዎች ስራዎች በእጅጉ ትመሰጣለህ አለ ሙሉ ስራ የሰራሃበትን ቀደም ብዬ የጠቀስኩትን የአራቱን የዓለማችንን እውቆች የቶልስቶይን፣ ዶስቶቭስኪን፣ ፍሮይድን እና አንስታይንን አንስተናል። እሱን ሙሉ ሰዓት ስራ የሰራኸውን ያህል እንዲሁ በስራው የተመሰጥክበትን አንድ ታዋቂ አሜሪካዊ ገጣሚ ታነሳለ ቴስ ኤልየት የተሰኘው ገጣሚ ለየት ባለ አገጣጠሙ ጭምር የሚታወቅ ነው። ስለ ጊዜና የሰው ልጅ ሕይወት፣ ስለ ወንዝና ባህር የሚያነሳው ነገር ይጠቀሳል። አንተ ለዚህ ጥያቄ መነሻ በሆነኝ ሥራ ላይ ትተነትናለ። በአራት መስመሮች አራት ስታንዛ የተጻፉ ግጥሞች ዘድራይ ሳልቬጅ ስለተሰኘው የግጥም ስራው ነው ትንታኔ የምታቀርበው። ዋልተ ንጉስ፣ አንተ የሥነ ጽሁፍ መምህር ብትሆን ኑሮ ይቀልል ነበረ። እዛ ጋ አንተ መጠበቅ እንዴት ነው በዚህ ደረጃ በዚህ ጥልቀት እንዲህ ያለውን ነገርም መመርመርና ሀሳብህን ማካፈል የመረጥከው? ከቲ ኤስ ኤሊየት ጋር ብዙ ገጣሚዎች አሉ የምወዳቸው፣ ኢትዮጵያውያኖችም፣ ኢትዮጵያዊ ያልሆኑ ለምሳሌ ፑሽኪን አንደኛው በጣም የማከብረው እና የምወደው ገጣሚ ነው። ጸጋዬ ገብረ መድኅን ወደ ሀገራችን ስንመጣ። ቲ ኤስ ኤሊየት ጋር ግን ራሴን ህይወት በሱ ውስጥ የማገኛቸው በርካታ መንገዶች አሉ ሴሌት አሜሪካዊ ነበር። ሴንት ሉዊስ በምትባል ከተማ ውስጥ ነው ተወልዶ ያደገው። የሃርቫርድ ዩኒቨርሲቲ ተማሪ ነበር። ከዛ ለምርምር ጉብኝት ወደ አውሮፓ ይመጣል። ወደ እንግሊዝ ሀገር ይመጣልና ላለመመለስ ይወስናል። ከእንግሊዝ ሀገር ህይወት፣ ከእንግሊዝ ሀገር ስነ ጽሁፍ ህይወት፣ እዛ ካገኛቸው ጓደኞች ጋር መለያየት ስላልፈለገ ይመጣል እና እንደ መጤ ሆኖ ደግሞ እንግሊዝ ሀገር ሲኖር የተሰማውን በቀላሉ እረዳዋለሁ እኔ ስለተሰሙኝ ማለት። ከሁሉ በላይ ግን ቲኤስኤሊየት በህይወቱ ደግሞ በርካታ ስብራት አጋጥሞታል፣ ለጽሁፉ ሁሉ መሰረት የሆነው ለምሳሌ፣ ቲኤስኤሊየት ወደ እንግሊዝ መጥቶ ላለመመለስ ሲወስን ቪቪን የምትባል ልጅ ጋር ይተዋወቅና ጓደኞችንም ቤተሰቦችንም ባስደነቀ ሁኔታ በፍጥነት ይጋባል። ግን ከተጋቡ በኋላ ትዳር እንዳሰቡት አልሆነም። ቪቪን የአእምሮ በሽተኛ ነበረች። ይሄ የአእምሮ በሽታ ሰውነቷ ላይ በተለየ ፍቅር ህይወታቸው ላይ ከፍተኛ ተጽዕኖ ያደርግ ነበር ና ይሄ በጣም ትልቅ ትልቅ የህይወቱ ስብራት ወይም ዲስፓ ፖይንት መንት ሆነ እና ይሄ ነገር ምን ያስገድደዋል ወዲያውኑ የሆነውን የህይወት ጉዳይ ይሄ ኢሚዲት የሆነውን የህይወት አፌር ብቻ ሳይሆን ስለ ህይወት መሰረታዊ ሁኔታ መመርመር ጀመረ። አሁን ሁለቱ ታላላቅ የሚባሉት ግጥሞቹ ዌስትላንድ እና ፎኳቴክስ እነዚህ ነገሮች ላይ ነው የሚያደርጉት፣ የህይወትን ትርጉም የፈለገበት፣ የመረመረበት እና በመጨረሻም ያገኘበት ለሱ እርካታ የሰጠውን መልስ አግኝቷል። እና እነዚህ ነገሮች ከራሴ ህይወት ጋር ይገናኙብኛል እና ቲኤስ ኤሊየትን ዝም ብሎ እንደተራሰው ማንበብ አልችልም። በጣም በጣም በቃ ለእኔ ብቻ እንደሚናገር ሰው እንዲሰማ ያደርጋል። ይጠቅመኝ ነገር እንደሚናገር ሰው ነው ማደምጠው እና ከዚህ የተነሳ ነው የቲስኤ ስራዎችን የመረመርኩት እና ከመረመርኩት ደግሞ ለሌሎች ለማካፈል የወደድኩት። እንዴት ድራይ ሳልቬጅን መረጥክ? አይነተኛ የሚሰኝ ስራው ለምሳሌ ቅድም የጠቀስኩ የዌስትላንድ አንዱ ነው። ሌሎች ስራዎችም አሉት። እንዴት መረጥክ? ከድራይ ሳልቬጅን ምንድን ነበር ምክንያት? ምሳሌያዊ ሲምቦሊክ የሆነ ጌጥም ነው እና ስለ ሰው ሰውነት ነው የሚያወራው በወንዝ በባህር በውቅያኖስ በውሃ እየመሰለ ግን ጆሮዋቸው ለተሳል ና ለለመዱ ሰዎች ሊገባ በሚችል መልኩ ስለ ሰውነት ይሄ ፊዚካል ስለሆነው ሰውነት ቦዲ ነው የሚናገረው። ይሄ ሰውነታችን ከኛ ጋር ምድር ላይ ባለ ዘመን ሁሉ አብሮን ይጓዛል። መጀመሪያ እንዳለ ራሱ አናውቀው፣ አያስቸግረንም፣ አይከብደንም። እንደውም አገልጋያችን ነው። ብዙ ዓለምን የምናውቅበት ሌሎችንም ሰዎች የምናውቅበት መንገድ ሰውነታችን ነው። አይኖቻችን፣ ምላሶቻችን፣ እጆቻችን አፍንጫችን እና ጆሯችን እነዚህ በሚያሸቱት በሚቀምሱት ና በምንሰማው ነገር ነው ከዓለም ጋር ተራክቦ የሚኖር በኋላ ላይ ግን ሰውነት ወዳጅ መሆኑ ይቀራል እና በጣም ሲያስቸግረን አንዳንድ ጊዜ በሚለካ ሕመም አንዳንድ ጊዜ ደግሞ በማይለካ ሕመም ነፍሳችን መሆን የምትፈልገውን እንዳትሆን መንገድ ላይ እየቆመ እያዘናጋ በጣም አስቸጋሪ ባለ ጋራ ይሆናል እና ስለዚህ ነው የሚያወራው። ለዚህ ነው ይሄኛው ግጥም በጣም የሚናገረኝ። ዶክተር ዋልተ ንጉስ፣ አሁንም ከድርሰት ስራዎችህ ጋር እንቆይና ከልብ ወለድ ስራዎችህ ትይዩ ለመግቢያችን እንደጠቆምኩት ሦስት ሙያዊ የጥናትና ምርምር ስራዎችንም ጽፍሃል። ቀደም ሲል ያነሳሁት በስፋት የመማሪያ መጽሐፍ ለመሆን የበቃው በቴክኖሎጂ ላይ ያተኮረ መጽሐፍ አለ። በ2016 ዓ ም ከታተሙት ሦስት መጽሐፎች አንድ ሌላ ሙያነክ መጽሐፍም አለ። ሁለቱ ቀደም ብለን ያነሳነው የእርምያስ የተባለው ልብ ወለድ ድርሰትህና ረዥም ጊዜ ጥናት ያደረክበት በሕይወት ትርጓሜ ላይ ያተኮረ መጽሐፍ አለ። ይህስ እንዴት ሊሆን ቻለ? በአንድ ጊዜ ሶስት መጽሐፍት ናቸው ለህትመት የበቁት። ከልብ ወለዶቹ ትይዩ የሙያ ነክ መጽሐፎችህንም ልንባብ ማብቃት ችልሃል። እስኪ ደግሞ ስለሷ አጫውተን። ይህ የተሰጠኝ ፖዚሽን ብዙ አውትፑት ወይንም ምርታማነትን የሚጠይቅ ስለነበር በተለይ ደግሞ እኔ በሪሰርቹ አለም በምርምሩ አለም መቆየት አንድ ሰው ካሰበ ከሌሎቹ ተመራማሪዎች ራሱን እርት አድርጎ የሚለየው ነገር ያስፈልገዋል። አለዛ በጣም ብዙ ኢንቴሊጀንት ከሆኑ ጠንክረው ከሚሰሩ ሰዎች ጋር ነው የምንወዳደረው። እና ራሳችን የሚለየን ነገር ከሌለ መዝለቅ አይቻልም። ስለዚህ ሁለት ሺ አስራ ስድስት ራሴን አሳመንኩት ከሌላው ሰው የሚለየኝ ዋልተ ንጉስ ሲባል አብሮ የሚታወቅበት ነገር መስራት ያስፈልገኛል ብዬ አሰብኩኝ። ይሄ በዛ ጊዜ የዋይርለስ ሴንሰሮች የሞቁ ርዕሶችን ከምንላቸው አንዱ ነበር። የተለየ ትኩረት የሚሰጣቸው አዎ ከምንላቸው አንዱ ስለነበረ ከሁለት ሺ ስድስት እስከ ሁለት ሺ አስር ድረስ በዚህ ቶፒክ ላይ በጣም ብዙ አነበብኩኝ። ሊትሬቸርን መውደዴ ትልቁ ጥቅሙ እዚህ ላይም ራሴን በደንብ እንድገልጽ ሌሎች በቀላሉ ሊረዱት በሚችሉት ቋንቋና በሚችል ምሳሌዎች እንድገልጽ ረዳኝ። ከዚህ የተነሳ ነው መጽሐፉ ተቀባይነት እንደው ካንሳው አይቀር ለሌሎች በሚረዱ መልኩ መጽሐፍ የሚለው ትልቅ ይመስለኛል። ሀሳብን ቀላል አድርጎ ማቅረብ የደራሲያን ትልቁ ችሎታ ተደርጎ የሚወሰድም ይመስለኛል። በተለይ ደግሞ እንዲህ ሳይንሳዊ ይዘት ያለው ነገር ሲሰራ አንድ ሰው አንድ ሀሳብ በዛ የተመራመረ የተራቀቀ ሰው ለህፃን ልጅ ማስረዳት ካልቻለ ችግር አለው ነው የሚባለው እና ግልጽ በሆነ ቋንቋ መረዳት በሚችሉት አቀራረብ ማቅረብ ቁልፍ መሆኑን ያመላከትከን ይመስለኛል። የግል ህይወትህም የስራዎችን ያህል የሚያስደምም በጣም የሚመስጠ ነው አግኝቼዋለሁ። ያለፍክበት ህይወት የመጣሃበት መንገድ በጣም የተለየ ነው። ምንም እንኳን ብዙ ኢትዮጵያውያን የሚጋሩት ቢሆን አንተ ከደረስክበት ቦታ አንጻር ሲታይ ቀልብ የሚገዛ ይመስለኛልና እስኪ የተወሰኑ ነገሮችን ስለግል ህይወት እናውራና ተመልሰን ወደ ስራዎችህና ስለ ስነ ጽሁፍ ስለ ህይወት እንነጋገራለን። የህይወት መንገድህን ለሚመለከት ሰው አሁን ከደረስክበት አንጻር ሲታይ ወታደር ልጅነህ ወታደር ካምፖች ውስጥ ነው በአብዛኛው ያደግከው። የሚበልጠውን ጊዜ የህይወት ታሪክህ እንደሚናገረው አጭር ጊዜ ነው የተለያየ ቦታ ትቆይ የነበረው። ከባድም ፈተናም የበዛው ህይወት እንደነበር ትገልጻለህ ከቤትም ከቤትም ውጭ ትለዋለህ ብጥብጥ ወይንም አስቸጋሪ ሁኔታ የነበረው ህይወት እንደነበር እና እሱ በጣም ይከብድ እንደነበር ትናገራለህ። እስኪ አንዳንድ ነገሮችን አጋራን፣ እንግዲህ ጠንካራ ለሆንክበትም መሰረት የሆነ ይመስላልና ሌሎችም ከአንተ መንገድ መልከት እንዲያደርጉ ያህል ብታጋራን። አዎ፣ ህይወቴን ዞር ብዬ ከልጅነት ጀምሮ ቤተሰቦችን እስከለቀቅኩበት አስራ ስምንት ዓመት ሆኖኝ ወደ ኮሌጅ እስከገባሁበት ጊዜ ሳስበው ህይወቴ በጣም ጭካኔ ተደጋግሞ የሚታይበት ሁኔታ ውስጥ ነበረ ያለፍኩት። አባቴ ሐኪም ነበር የወታደር ሐኪም ነበር። ስለዚህ ከወታደሮች ጋር ነው ልጅነቴን ያሳለፍኩት። ጎረቤት ይሁን በቤታችን ውስጥ ይሁን ሰዎች መጣላት የተለመደ ነው። መጣላት ደግሞ የቀላል መጣላት አደለም። አንዳንዶቹ በጥይት ይመታሉ። በተለይ ሴቶች በጣም በቃላት ሊገለጽ የማይችል ስቃይን ያዩ ነበረ። ስለዚህ ልጆች ይህንን ጭካኔ ይዘው ነው የሚያድጉት። ስለዚህ በሰውነት እና በጉንቻ የበረታው ያልበረቱትን ያስገዛል፣ እንዲያገለግሉት ያደርጋል፣ የሚፈልጉትን እንዲያደርጉ ያስገድዳሉ። ከቄስ ትምህርት ቤት ጀምሮ እስከ ሃይ ስኩል ድረስ እነዚህ አይነቱ ኦልሞስት የቀን ልምምዶች ነበሩ። ቤትም አባቴ በጣም ኃይለኛ ነው። ከእናቴ ጋር ብዙ ግጭቶች ነበሩ። ከልጆች ጋር ደግሞ የቀረበ ግንኙነት የለውም። ብዙ ጊዜ የሚያሳልፈውን እኔ አድግ በነበረበት ጊዜ በጦር ሜዳዎች ይዞር ነበረ። ምክንያቱም ኢትዮጵያ ሶማሌ ጋር ትዋጋ ነበር። ቁስለኞች ነበሩ፣ እነሱ ማከም ነበረበት። ስለዚህ እነሱ ወዳሉበት ቦታ ይሄዳል። ሳናየው ብዙ ጊዜ ያልፋል እና ከእኛ ጋር ቅርርብ አልነበረውም ማናቀውም ማለት ይቻላል። እሱ ከዛ ወደ ቤት ሲመጣ ልክ ሆስፒታሉን ወይንም ደግሞ በሱ ስር የነበሩትን ሰዎች ያዝ እንደነበረው እኛ ያዘናል ማለት ነው እና እነዚህ ነገሮች ሲከብዱን ወይንም ደግሞ እሱን ስለማናቀው አንታዘዝም ስንል፣ ያው ግጣት ነው የሚጠብቀን ይሄ ግጣት ከእናት ጀምሮ እስከ ልጆች ድረስ ይተላለፋል። እንደዚህ አይነት ህይወት ነው ያሳለፍኩት። ቄስ ትምህርት ቤትም በጣም ኃይለኝነት ነበረ። ልጆች ይመቱ ነበረ። የፈረስ አለንጋ የሚባል አለንጋዎች አሉ። የተጠየቅናቸውን ነገሮች ካልመለስን ወይንም ከረበሽን እንደዚህ አይነት የመገረፍ ተደጋገሙ ነበሩ። ኤሌመንታሪ ስኩልም ሀይ ስኩልም ይሄ ነው የልጅነት ልምምዴ። ዶክተር ዋልተ ንጉስ ይህን ከባድ የሚሰኝ የህይወት መንገድ እንዳለፈ ሰው አይደለም። መጨረሻ በትምህርት ቤትም ከትምህርት ቤት በኋላም የተሳካ ለማድረግ እየተጠቀምክበት ይመስላል። ብዙዎች ጀመሪያ ላይ እንደጠቀስከው ከባድ የህይወት ተመክሮ ሲኖራቸው ይህን ጠብ የበዛበት ነገር እያዩ ሲያድጉ እነሱም ላይ የኋለኛ ዕድሜያቸው ላይ መልካም ያልሆነ ነገርን የማሳደር ተጽዕኖ ነው የሚታወቀውና አንተ እንዴት ከዛ ያምለት? እንዲያውም በአዎንታዊ መልኩ ይኸው ዛሬ ሌሎችን ለማስረዳ ገጠመኞችን ወደ ቀና መመለስ ተቻለ። ምናልባት ከጀነቲክስ እንደሆነም አላውቅም። ከልጅነት የጀምሮ ጠብን በጣም ነው የምጠላው፣ በጣም እሸሸዋለሁ። እናቴ ግን ለትዕግስት፣ መከራን በመቻል ለእኔ ሌላ ትልቋ ምሳሌ ናት። አባታችንን ትታ የምትሄድባቸው በርካታ አጋጣሚዎች ነበሩ፣ በጣም በርካታ አጋጣሚዎች ግን ልጆችን ያለ አባት አላሳድግም መከራዬን በሙሉ ይቀበላል። ለልጆቿ ደግሞ ያየችው አስቀድማ ያየችው በርካታ መልካም ነገሮች ስለነበሩ እሷ ነገሮችን የምትችልበት የነበረውን ነገር አስቤም ሳላስብም ወርሸዋለሁ። ደግሞ በጠብ ውስጥ አለፍኩ። ደግሞ ብድም ደግሞ ጠብን የማይወዱ ምሳሌ የሚሆኑ መምህራን ደግሞ ነበሩኝ፣ የምወዳቸው እንደ ምሳሌ አያቸው የነበሩ በተለይ ሀይ ስኩል ከገባሁ ጊዜ ጀምሮ የባዮሎጂ የኬሚስትሪ መምህራኖችን ሳስታውስ በጣም ጥሩ ምሳሌ የምላቸው መምህራን ነበሩ እና ከሃይ ስኩል ጨርሼ እስከመውጣ ድረስ እንደዚሁ ጨካኝ እና ቁጡ የሆኑ አጃቢዎች ሕይወቴን የከበቧት ቢሆኑም ደግሞ አመጽን የሚጠሉ፣ ጭካኔን የሚጸየፉ፣ መልካም የሆኑ ሰዎች በቤትም በጎረቤትም በትምህርት ቤትም ደግሞ ነበሩ። እኔ ሁለተኛውን መረጥኩኝ። ሁለተኛውን በእርግጥ መርጠሃል። ዶክተር ዋልተ ንጉስ የትምህርት ቤት እና የልጅነት ጊዜህን ትንሽ ገፋ አድርገን ወደ ስነ ጽሁፍ እና በአጠቃላይም ስለ ህይወት ያለህን ምልከት ወደሚመለከተው የውይይታችን ክፍል እናመራለን። በትምህርት ቤት እንዲህ ፈተና እንደበዛበት ቤተሰብ ውስጥና እና የአካባቢ ሁኔታ እንዳደገ ልጅ ሳይሆን እስከ አስረኛ ክፍል ድረስ በጣም ጎበዝ ተማሪ ነበርክ። ከክፍል አንደኛ እየወጣ ነው የደረስከው። አስራ አንደኛና አስራ ሁለተኛ ክፍል ስትደርስ ግን የተወሰነ ነገር የተለወጠ ይመስላል። መልካም የሚሰኝ ምናልባትም የኋላ እድሜ ላይ የረዳ ነገር ግን በዛ ሰዓት ሁኔታዎችን የቀየረ አጋጣሚ ተፈጠረ። ይህም ለስነ ጽሑፍ ያደረብህ ፍቅር ነው። በጣም ረጅም ሰዓታት ታነባለህ። ከመደበኛው ትምህርት እስኪያናጥብህ እንዲያደናቅፍም ምክንያት የሆነ ይመስላል። አስራ አንደኛና አስራ ሁለተኛ ክፍል ትምህርትህ እንደ ቀደሙት ክፍሎች መጥፎ የሚባልም ባይሆን ከፍ ያለ አልነበረም። በሁለተኛ ደረጃ መልቀቂያ ፈተናም ያመጣህው ውጤት በጣም ከፍተኛ አልነበረም። እስኪ ንገረን ከስነ ጽሁፍ ጋር የተዋወቅበት ጊዜ እናም የተከተሉት ሁኔታዎች። ከፍተኛውን ትልቁን የሁለተኛ ደረጃ መልቀቂያ ፈተና ከምትፈተንበት አንድ ቀን በፊት ተማሪ ስለ ፈተናው በሚጨነቅበት፣ አንተ የልብ ወለድ መጽሐፍ ታነብ ነበር። መጽሐፉንም ታስታውሳለህ? የውበት ወጥመድ የተሰኘውን መጽሐፍ ስታነብ አድረህ እንደተፈተንክ ነው የተረዳሁት። አጫውተን እስኪ። እኛ ቤት መልካም የሚባለው ነገር መጽሐፍት በጣም ይወደዳሉ። ከልጅነታችን ጀምሮ ታሪክ እየሰማን ነው ያደግ ነው። መጽሐፍ እናነባል። በስነ ጽሁፍ አለንጋ ግን በጣም የተገረፍኩት ስምንተኛ ክፍል እያለ ታላቁ ወንድማችን ማታ ማታ ላይ ለቤተሰቡ በሙሉ መጽሐፍ ያነባል እና ታራስ ቡልባ የሚባል የራሻ መጽሐፍ ያነብልን ነበረ። በጣም በጣም ልቤን ነካው ይሄ ታራስ ቡልባ የሚባል መጽሐፍ። ከታራስ ቡልባ ቀጥሎ ሳይላክ የቀረ ደብዳቤ የሚል አጭር ኖቭል አነበበን እና ከዛ ጊዜ ጀምሮ እስከ ዛሬ ድረስ የተከተለኝ በቃላት ልገልጸው የማልችለው ነገር ምንድን ነው፣ አንድ ነገር ስወድ በጣም በጥልቅ ነው የምወደው። በጣም በጥልቅ በቃ ሁሉ ነገርን እስኪገዛ ድረስ ወዳለሁ እና የታራስ ቡልባና የሳይላክ የቀረ ደብዳቤ በቃ ለስነ ጽሁፍ ማረው። ከዛ ቀጥሎ አስታውሳለሁ ብቀላ የሚል መጽሐፍ ነበረ። እሱንም እንደዚሁ አንብቦልናል። እስከ አስረኛ ክፍል አንደኛ የወጣሁት ብዙም ዝግጅት ስላልጠየቁ ነው እንጂ ልቤ ሁሌ እንደተከፋፈለ ነው። በእርግጥ ሂሳብና ሳይንስ በጣም እወዳለሁ፣ ሳነባቸው በጥልቅ ስሜት ስለማነብ አስታውሳቸዋለሁ። ግን ስነ ጽሁፎቹንም ያኔም ቢሆን ማንበብና በነሱ መማረክን አላቋረጥም። አስረኛ ስሆን ግን የስነ ጽሁፍ ያለኝ ፍቅር በጣም እየበረታ ስለመጣ፣ አሁን ትምህርቱም ደግሞ ዝግጅት እየጠየቀ መጣ። ለዚህ ነው ልዩነቱ ጎልቶ የታየው። አስራ አንደኛ ክፍል አስታውሳለሁ። ስምንተኛ ነው የወጣሁት። ቤት በጣም አሳዘነ፣ ይሄ ነገር እናቴን በጣም አሳዘነ እና ከስነ ጽሁፍ ልትለየኝ ያላደረገችው ነገር የለም። መጽሐፍቶች መደበቅ ጀመሩ ከቤት እየተሰበሰቡ መቆለፍ ተጀመረ። መብራት አራት ሰዓት ሲሆን በግድ ታጠፋብኛለች። እነሱ ከተኙ በኋላ እየተደበቅ ሻማ እያበራው አነብ ነበር። ከዛ በኋላ በቃ መቆጣጠር አለ። ደግሞ የሚገርም የሚገርም ጥሩ ጥሩ መጽሐፍ መጡ። ሰመመን የሚባል መጽሐፍ፣ የሲሳይ ንጉሱ መጽሐፍ ወጣት በጣም በርካታ መጽሐፎች በቃ ልቤን ሰረቁ። አስራ ሁለተኛ ስደርስ የውበት ወጥመድ ወጥቶ ነበር። እሱ ደግሞ የከተማ ሁሉ መነጋገሪያ ሆነ። ራሱ የአማርኛ መምህራችን ስለዚህ እያወራ እኔ እንዴት ነው ምተው ሳላነብ እና ማትሪክ እንደነገ ሰኞ ነው፣ ቀኑ ትዝ ይለኛል። ለመውሰድ ማታ ቆይቼ አንድ ገጽ እንደው አንድ ገጽ እንደው አንድ ገጽ እያልኩ አልጨርሰው እንዴት ማጠር አልኩና፣ በቃ እሱን አንብቤ ነጋ። በዛው ገባሁኝ ፈተና ደሰጠ አሉላ ከፕሮፌሰር ዋልተ ንጉስ ጋር ያደረገው ቆይታ ዘለግ ያለ ነው። ቀሪውን ጨምሮ ሙሉውን የቪዲዮ ቃለ ምልልሳቸውን በድረገጻችንና በማህበራዊ ገጾቻችን ላይ እናኖርላችኋለን።